አውሮፓና ጀርመን የአውስሽቪትስ ማጎሪያ በሁለተኛ የዓለም ጦርነት ናዚ ጀርመን ፖላንድ ውስጥ የሠራው ከ40 በላይ የሰዎች ማጎሪያና መግደያ ስፍራ ነው። ከመካከላቸው አውስሽቪትስ ቢርከናው የተባለው ብሬዜዚንካ ከተባለችው ከተማ 3 ኪሎ ሜትር ርቀት ላይ የሚገኘው ካምፕ አንዱ ነው። ናዚ ጀርመን በጎርጎርሳዊው መስከረም 939 ፖላንድን ከወረረ በኋላ ከገነባቸው የሰዎች መጨፍጨፊያና ማሰቃያ ካምፖች ውስጥ አውስሽቪትስ ቢርከናው በተለይ ለይሁዲዎች ጉዳይ የመጨረሻ መፍትሄ የተሰጠበት ነውም ይባላል። ከመላው አውሮጳ የተሰበሰቡ አይሁዶች በባቡር እየተጋዙ ወደዚህ ካምፕ ይገቡ ነበረ። ከጎርጎርሳዊው 942 እስከ 9 44 ይሁዲዎች በዚህ ስፍራ በመርዛማ ጋዝ ታፍነው በጅምላ እንዲገደሉ ተደርጓል። በዚህ ጊዜ ውስጥ ወደዚህ ስፍራ ከተጋዙት 1.3 ሚሊዮን ሰዎች መካከል ቢያንስ 1.1 ሚሊዮኑ እንደተገደሉ ይገመታል። ከነዚህም ዘጠና በመቶ ይሁዲዎች ናቸው። ከይሁዲዎች ሌላ ሮማና ሲንቲ ወይም ጂፕሲ የሚባሉት በአውሮፓ የሚገኙ አናሳ ህዝቦችም ተመሳሳይ ግፍ ተፈጽሞባቸዋል። በሁለተኛው የዓለም ጦርነት ወቅት ናዚ ጀርመን ግማሽ ሚሊዮን የሚጠጉ ሮማና ሲንቲዎችን ወይንም ጂፕሲዎችን ጨፍጭፏል። ማኖ ሄለን ራይነር ሲንቲና ሮማዎች ወይም ጂፕሲዎች በግፍ ይገደሉበት ከነበረው አውስቪት ቢርከናው ከተባለው ካምፕ እንደ ድል ሆኖ በሕይወት መትረፍ ከቻሉት ሰዎች አንዱ ናቸው። በወቅቱ የአስር ዓመት ዕድሜ የነበረው ህለን ራይነር እንደዚሁም ቤተሰቡ ለጥቂት ነበረ ከሞት ያመለጡት። ህለን ራይነር ዛሬ የ85 ዓመት የዕድሜ ባለጸጋ ናቸው። ደቡብ ጀርመን ባቫሪያ ግዛት ውስጥ ከሙኒክ ከተማ በስተምስራቅ 80 ኪሎ ሜትር ርቀት ላይ ሜተንሃይም የሚኖሩት እኚህ አዛውንት ለዶቼ ቬለዋ ዳንኤላ ግሩናው እንዳሳዩት የዛሬ 75 ዓመት እጃቸው ላይ ታተመው ዜድ 3526 የሚለው የእስረኛ መለያ ቁጥራቸው ዛሬም አለ። ሊጎበኛቸው የሚመጣ ሰው ሁሉ ማየት የሚፈልገው እሱን መሆኑን ይናገራሉ። ከቁጥሩ በፊት የሚገኘው ዜድ የሚለው ፊደል በጀርመንኛው ሲጎይነር የሚለው ቃል አጽሮት ነው። ሲጎይነር አውሮፓ ውስጥ በቁጥር አናሳ የሆኑት የሕዳጣኑ የሲንቲና የሮማ ህዝቦች ወይንም የጂፕሲዎች መጠሪያ ነው። ሄለን ራይነር ሲጎይነር ወይም ጂፕሲ ተብለው ለግፍ ቢዳረጉም እርሳቸውና ሌሎችም ዘመዶቻቸው ጀርመናውያን መሆናቸውን ነው የሚናገሩት። ጀርመናዊ ነበርን። አዎ፣ ሁላችንም። አያቴ፣ ቅድመ አያቴ ሁሉም በወታደርነት አገልግሏል። እና ጀርመናዊ ሲንቲዎች ነን። ጂፕሲዎች ይታጎሩበት የነበረው የአውስቪትስ ቢርከናው ካምፕ በጎርጎሮሳዊው ነሐሴ 2 ቀን 1944 ሌሊት ተዘግቶ በሺዎች የሚቆጠሩ አዋቂ ወንዶችና ሴቶች እንዲሁም ሕጻናት በመርዝ ጋዝ ታፍነው እንዲገደሉና አስከሬናቸውም እንዲቃጠል ተደርጓል። የታሪክ ምሁራን በቅርቡ እንደደረሱበት በዚያን ሌሊት ቢያንስ አራት ሺህ ሰዎች ተገድለዋል። ይህ ከመፈጸሙ በፊት በማጎሪያ ካምፕ ውስጥ የነበረው የ10 ዓመቱ ማኖ ከወላጆቹና ከእህቱ ጋር ራቨርስ ብሩክ ወደተባለው ጀርመን ወደሚገኝ ሌላ የማጎሪያ ካምፕ ተወስዶ ነበረ። ቤተሰቡ እንደ ድል ሆኖ ከነሐሴ ሁለቱ ጭፍጨፋ ተርፏል። ሆኖም በስፍራው የነበሩት አያቱ፣ የአክስትና የአጎቱ ልጆች እና ሌሎች ዘመዶቹ ግን ተገድለዋል። የሀለን ራይነር ቤተሰቦች በዚህ የግፍ ግድያ 36 የቤተሰቦቻቸውን አባላት ተነጥቀዋል። የይሁዲ ዝርያ ያላቸው እናቱም ከመቶ በላይ ዘመዶቻቸው ተገድለውባቸዋል። ሀለን ራይነር የማጎሪያ ካምፑ ትዝታ ሲመጣባቸው ያኔ ግድያ ይፈጸምበት ከነበረው ቦታ ይሰማ የነበረው ድምፅ አሁንም በጆሮቸው ላይ ያቃጭላል። የግድያው ምስልም ከአእምሯቸው አልጠፋም። አንዳንዴ እሳቸውና ያጎታቸው ልጅ የሰዎች አስክሬን ሲጓጓዝ ያግዙም ነበረ። ከመካከላቸው የሕፃናትም ይገኝበት እንደነበረ ያስታውሳሉ። በጣም ትንሽ የራስ ቅል አይቻለው። የተገደሉትን ማንሳት አለብን። የአስክሬኑ ክምር አንዳንዴ የቤቴን ጣሪያ ያህል ሽቅ በሚቆለል ነበር። የሄለን ራይነር አባት ሁለተኛ የዓለም ጦርነት ሲጀመር በወታደርነት ተሰልፈው ነበረ። ሆኖም ብዙም ሳይቆዩ ግማሽ ጂፕሲ በመሆናቸው ከጦሩ ተባረሩ። ወንድማቸውም ተመሳሳይ እጣ ደርሶባቸዋል። ወደ መኖሪያቸው ወደ ሙኒክ ከተመለሱ በኋላም በፖሊስ ጥበቃ ስር በመንገድና በሌሎችም አስገዳጅ የጉልበት ስራዎች ነበር የተሰማሩት። መጋቢት ሺ 943 ማለዳ የነ ሄለን ራይነር በር ተንኳኳ። በሩ ሲከፈት ፖሊስ ቆሟል። ቤተሰቡ በአስቸኳይ እንዲወጣ ተነገረው። ከሌሎች ሺዎች ጋር በከብት ማመላለሻ ፉርጎ ተጭነው ከቀናት ጉዞ በኋላ ሆላንድ ገቡ። ሄለን ራይነር ያኔ ዘጠኝ ዓመታቸው ነበረ። ካምፓቸው አውሽቪትስ ቢርከናው እንደደረሱም ሁሉም እጃቸው ላይ መለያ ቁጥር ተነቅሶላቸው ጸጉራቸውንም ተላይተው ለጂፕሲዎች ተብሎ በተሰራ ካምፕ ውስጥ ገቡ። ዳቦና ሽንኩርት መሰል የበሰበሰ አትክልት ብቻ ነበረ ምግባቸው። ለሊት መነሳት፣ ብርድም ቢሆን ግድ ነው። ሕፃኑ ሄለን ራይነር እድሜያቸው የገፋ ሴቶች ወድቀው እዚያው ሲሞቱ አይቷል። ክረምትም ቢሆን በረዶ ቢቆለልም እጅግ ማልዶ ከሌሊቱ አስር ሰዓት ነው የምንነሳው። እድሜ የገፉ ሴቶች በብርዱ ምክንያት እዚያው ይሞታሉ ወይም ደግሞ መጸዳጃ ቦታ ይወድቃሉ። መጸዳጃ ቤት የለም፣ ባዲ ውስጥ ነው የምንጸዳዳው። እጅግ አስከፊ ነበር። እስካሁን በህይወት መቆየት መቻላችን ተአምር ነው። ከሁሉ ከሁሉ ከካምፓቸው አቅራቢያ ከሚገኘው የአስከሬን ማቃጠያ ክፍል የሚመጣው ዘግናኝ ሽታ አይረሳቸውም። የአውስሽቪትሱ ካምፕ ከመዘጋቱ በፊት በተዛወሩበት በጀርመኑ ራቨንስብሩክ ካምፕ ጂፕሲዎች እንዲመክኑ አሰቃቂ ቀዶ ሕክምናዎች ይደረግላቸው ነበረ። የህለን ራይነር አባት፣ እናት፣ አጎትና ሌሎች ዘመዶቻቸው በዚህ የግዳጅ ቀዶ ሕክምና እንዲመክኑ ተደርጓል። ከራቨንስ ብሩክ ወደ ዛክሰን ሀውዘኑ ማጎሪያ የተወሰዱት ሄለን ራይነር እና የአጎታቸው ልጆች በስተመጨረሻ ከተያዙበት ካምፕ መውጣት ችለዋል። ያኔ ብዙ መራመድ ያልቻሉትን ሄለን ራይነርን ጀርመናዊ ነኝ እንዳትል ብለው የፈረንሳይ እስረኞች በመኪና አሳፍረዋቸው ወደ ፓሪስ ሄዱ። ፓሪስ ሲገቡ 11 ዓመታቸው ነበረ። በዚያ ካስጠጋቸው ቤተሰብ ጋር የቆዩት ሆለን ራይነር በጎርጎሮሳዩ 1946 ቤተሰቦቻቸው ወደሚገኙበት ሙኒክ ተመለሱ። የሆለን ራይነር ታሪክ በደራሲ አንያ ቱርክማን ተጽፎ በመጽሐፍ ታትሟል። ሆለን ራይነር የደረሰባቸው ግፍና ሰቆቃ ትቶት ያለፈው ጠባሳ ዛሬም አልሻረም። ባለቤታቸው እንደሚናገሩት በእንቅልፍ ልባቸው ሲጮሁ ሲጨነቁ መስማት እየተለመደ ነው። ማኖ ሄለን ራይነር ይህ ያለፈ ታሪክ እንዳይረሳ ይታገላሉ። በትምህርት ቤቶች እየተዘዋወሩ በማጎሪያ ካምፖቹ ስለተፈጸመው ገለጻ ያደርጋሉ። ለዚህ ተግባራቸውም የፌዴራል ጀርመን የክብር ሽልማት ተበርክቶላቸዋል። ይህን የሚያደርጉትም ወጣት ጀርመናውያን በወቅቱ የሆነውን በትክክል እንዲያውቁ ለማድረግ ነው ይላሉ። ወጣት ጀርመናውያን በማኮሪያ ስፍራዎቹ ሲፈጸም የነበረውንና አጠቃላዩ የሂትለር ስርዓት ወንጀለኛ እንደነበር እንዲያውቁ ነው። የእርሱ ተከታዮች አሁንም አሉ። ይህም ናዚዎች እንደገና ያንሰራራሉ የሚል ፍርሃት አሳድሮብኛል። ይህ ሊሆን አይገባም። 6 ሚሊዮን ይሁዲዎች 500 ሺህ ሮማ ሩሲያዎችና ሌሎችም መጨፍጨፋቸውን ጀርመኖች ያውቃሉ። እንዲህ አይነቱ ተግባር ተመልሶ ሊመጣ አይገባም። ቤተሰቡ ጦርነቱ ካበቃ በኋላም አድሎ መገለሉ አልቀረላቸውም። ልጃቸው የከፈተችው የንግድ ድርጅት ህገወጥ የገንዘብ ዝውውር ያከናውናል የሚል ስም ወጥቶለት ነበረ። ሄለን ራይነር አሁንም ለልጃቸው ይሰጋሉ። ቤተሰቡ ደግሞ ለእርሳቸው ከስጋት ውጪ አማራጭ ለጀርመን የተባለው ቀኝ ጽንፈኛ ፓርቲ አመራር አሌክዛንደር ጋውላንድ በናዚ የተፈጸመውን ግፍ በአንድ ሺ ዓመት የጀርመን ታሪክ ውስጥ የምትታይ ጠብታ ቆሻሻ ነች ሲሉ ማናናቃቸው በእጅጉ ያሳዝናቸዋል። አድማጮች የዛሬው አውሮፓና ጀርመን ዝግጅታችን በዚሁ አበቃ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።